እንደምናመሻችሁ። በቅድሚያ አርዕስተ ዜናው። ትናንት ሰኞ ስራውን የጀመረው የኢትዮጵያ የሕዝብ ተወካዮች ምክር ቤት እንደገና የተመረጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡትን ካቢኔ አጸደቀ። የሶማሊያ ጋዜጠኛና የመብት ተሟጋቾች ቡድናት ዛሬ የሁለት ጋዜጦች መታሰርንና ገለልተኛ የሆነ የቴሌቪዥን ጣቢያ በመንግስት መዘጋትን አወገዙ። ጀርመን ውስጥ በሚገኝ አንድ የስደተኞች መጠለያ ውስጥ ሰኞ ማምሻውን በተከሰተ የእሳት ቃጠሎ አንድ የ29 ዓመት ኤርትራዊ ስደተኛ ሕይወት ማለፉ ተረጋገጠ። በየመን አደን ከተማ ለደረሰውና 15 ሰዎች ለተገደሉበት ጥቃት ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን ኃላፊነት ወሰደ። ቱርክ ከሩሲያ ጋር ያላት መልካም ግንኙነት እንዳይሻክር ፕሬዚደንቷ አስጠነቀቁ። ዜናው በዝርዝር ትናንት ሰኞ ስራውን የጀመረው የኢትዮጵያ የሕዝብ ተወካዮች ምክር ቤት እንደገና የተመረጡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያቀረቡትን ካቢኔ አጸደቀ። ምክር ቤቱ አዳዲስ የምክር ቤት መስሪያ ቤቶች ያጸደቀ ሲሆን ለሁለት የከፈላቸው ወይም ያጣመዳቸው ሚኒስትሮች መስሪያ ቤቶችም ነበሩ። ጠቅላይ ሚኒስትር ኃይለ ማርያም በተለያዩ የመንግስት አስፈጻሚ አካላት ዘርፎች አዲስ አደረጃጀት አስፈላጊ የሆነበትን ምክንያት ለምክር ቤቱ አስረድተዋል። ከዚህ በፊት በዋናነት የሚያጋጥመን የአደጋ መከላከል እና ዝግጁነት ጉዳይ ከድርቅ ጋር የተያያዘው ጉዳይ መሆኑ እንደተጠበቀ ሆኖ ሌሎች የአደጋ መከላከል ጉዳዮችንም አካቶ ጠንካራ የአደጋ መከላከልና ዝግጁነት መዋቅር ሊኖር ይገባል የሚል ጥናቱ አመላክቷል። ከዚህም ሌላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚኒስቴር መስሪያ ቤቶችንና የኃላፊዎችን ስም ዝርዝር በገለጹበት ወቅት አንዳንድ ለውጦች መደረጋቸው ተስተውሏል። ከተደረጉት ለውጦች መካከል የቀድሞ የመንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር የነበሩት አቶ ሬድዋን ሁሴን በአቶ ጌታቸው ረዳ የተተኩ ሲሆን አቶ ሬድዋን አሁን የወጣቶችና ስፖርት ሚኒስትር ሆነው መሾማቸው ይጠቀሳል። የሶማሊያ ጋዜጠኛና የመብት ተሟጋቾች ቡድናት ዛሬ የሁለት ጋዜጦች መታሰርንና ወሳኝ የሆነ የቴሌቪዥን ጣቢያ በመንግስት መዘጋትን አወገዙ። በሞቃዲሾ የሚገኘው ዩኒቨርሳል የተሰኘው የቴሌቪዥን ጣቢያ የውጭ የጦር ኃይላት ሶማሊያ ውስጥ ስለሚኖራቸው ሚና ክርክር ካካሄደ አንድ ቀን በኋላ በመንግስት ወታደሮች መወረሩንና ስርጭቱን ለማቋረጥ መገደዱን ጋዜጠኞች ተናግረዋል። የአካባቢው የቴሌቪዥን ዳይሬክተር አብዱላህ ኸርሲና ፕሮዲውሰር አዊል ዳሂር ሳላት ሁለቱም በቁጥጥር ስር ውሏል። የሶማሊያ የኮሚኒኬሽን ሚኒስቴር የሁለቱ ጋዜጠኞች መፈታትን ለማረጋገጥ ከጸጥታ ኃይላት ጋር እያጣራ መሆኑን ተገልጿል። የዩኒቨርሳል ቲቪ ዋና መቀመጫው ብሪታንያ ሲሆን ካለፈው ነሐሴ ወር አንስቶ በሶማሊያ በስተደቡብ በሚገኘው ጁባላንድ ስርጭቱን ማቋረጡን ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ ገልጿል። በጀርመን ምስራቃዊ ክፍል ዛልፌልድ ውስጥ በሚገኝ አንድ የስደተኞች መጠለያ ሰኞ ማምሻውን በተከሰተ የሰዓት ቃጠሎ የአንድ ስደተኛ ሕይወት አለፈ። የዛልፌልድ ፖሊስ እንዳስታወቀው ሟች የ29 ዓመት የኤርትራዊ ስደተኛ ሲሆን የቃጠሎ መንሴ ገና እየተጣራ ነው። በዚሁ መጠለያ ይኖሩ የነበሩ 120 ግድማ ሌሎች ስደተኞች ያለምንም ጉዳት መኖሪያቸውን ለቀው መውጣታቸውም ተገልጿል። ባለፉት ሳምንታት ጀርመን ውስጥ በተደጋጋሚ በስደተኛ መጠለያዎች ላይ የእሳት ቃጠሎ ተፈጽሟል። ካለፈው ጥር ወር አንስቶ እስከ መስከረም ወር ድረስ 430 ጊዜ በስደተኞች መኖሪያዎች ላይ ሆን ተብለው ጥቃቶች የተፈጸሙ ሲሆን ሟች በዚህ አይነት ጥቃት ህይወቱ ስለማለፏ ግን ፖሊስ እስካሁን ምንም ፍንጭ አለማግኘቱን ዛሬ አስታውቋል። አድማጮች፣ በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። የየመን የመንግስት ባለስልጣናት የሚገኙበትን ሆቴል በሮኬት በማጥቃት ጉዳት ያደረሰው ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን መሆኑን አስታወቀ። ጥቃቱን ተከትሎ ሚኒስትሮቹ አደን ከተማ ከሚገኘው ደቡባዊ ጊዜያዊ መቀመጫቸው ለቀው ወጥተዋል። የወደብ ከተማይቱ ላይ በተፈጸሙ የሮኬት ጥቃቶች አስራ አምስት የአረብ ጥምር ኃይል እና የየመን የመንግስት ወታደሮች መገደላቸው ዛሬ ይፋ ሆኗል። በእንግሊዝኛ መጻሩ ደብልዩኤኤም የተሰኘው የተባበሩት አረብ ኤሚራቶች የዜና ምንጭ ጥቃቱን የሰነዘሩት በኢራን የሚደገፉ አማጽያን ናቸው ሲል አስቀድሞ ዝርዝር ውስጥ ሳይገባ ዘግቦ ነበር። የየመን መንግስት ጦር በሳውዲ አረቢያ በሚመራው ጥምር ኃይል በመታገዝ ባለፈው ሐምሌ ወር የአደን ከተማን ከውጤ አማጽያን በማስለቀቅ በቁጥጥር ስር አውሎ ነበረ። መዲና ሰንአ በአማጽያን ቁጥጥር ስር ከወደቀች በኋላ ነበረ አደን ከተማ በጊዜያዊ መዲናዊነት የተመረጠችው። ጠቅላይ ሚኒስትር ካሌድ አል ባሃህ በፌስቡክ ገጻቸው እንደጻፉት ከሆነ የመንግስት አባላት የሚያርፉበት የቃስር ሆቴል ላይ ሁለት ሮኬቶች ወድቀዋል። የደረሰውን ጥቃት አስመልክቶ የተለያዩ መግለጫዎች ወጥቷል። የየመን መንግስት ለጀርመን ዜና ምንጭ እንደገለጸው ከሆነ ጥቃቱ የተፈጸመው መኪና ላይ በተጠመደ ፈንጂ ነው። አደን አል ግሃድ የተባለው ጋዜጣ ደግሞ የአይን እማኞችን ዋቢ አድርጎ እንደዘገበው ህንፃው ላይ ጥቃት የተፈጸመው በሮኬት ነው። በእስራኤልና በፍልስጤማውያን መካከል እየተባባሰ የሄደውን ግጭት ተከትሎ የእስራኤል ጦር ዛሬ የሁለት ፍልስጤማውያን መኖሪያ ቤቶችን ማውደሞን የአገሪቱ የመገናኛ ብዙኃን ዘገቡ። በዘግባው መሰረት ሁለቱ ፍልስጤማውያን ባለፈው ዓመት በምዕራብ ኢየሩሳሌም በሚገኝ አንድ የአይሁዶች ጸሎት ቤት አራት አይሁዳውያን የሃይማኖት መሪዎችንና አንድ እስራኤላዊ ፖሊስን ከገደሉ በኋላ በእስራኤል ጸጥታ ኃይላት ተገድለዋል። ቤቶቹ የወደሙት የመከላከያ ሚኒስትር ሞሼ ጃሎን ባስተላለፉት ትእዛዝ መሆኑን የጸጥታ ኃይላቱ አስታውቋል። የአንድ ሌላ በአሸባሪነት ተወንጅሉ በጸጥታ ኃይላት የተገደለ ፍልስጤማዊ መኖሪያ ቤትም መታሸጉ ተገልጿል። በእስራኤልና ፍልስጤም መካከል የተፈጠረውን ወቅታዊ ግጭት አስመልክቶ የፍልስጤም ፕሬዚዳንት መሐመድ አባስ ከእስራኤል ጋር የቀጠለው ግጭት እንዲባባስ እንደማይፈልጉ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ትናንት ካካሄዱት ልዩ የጸጥታ ካቢኔ ስብሰባ በኋላ ሀገራቸው ወደ ምዕራብ ዮርዳኖስ ዳርቻና ወደ ምስራቅ ኢየሩሳሌም ተጨማሪ የጸጥታ አስከባሪ ኃይል እንደምትልክ አስታውቀዋል። የሩሲያ የጦር ጀቶች ሶሪያ ውስጥ ዳግም ድብደባ አካሄዱ። ሩሲያ ድብደባውን ያካሄደችው ራሱን እስላማዊ መንግስት ሲል የሚጠራው ቡድን ተፋላሚዎች ተቆጣጥረው በሚገኙበት በረሃማዋ ከተማ ፓልሚራ ውስጥ መሆኑ ተገልጿል። የፓልሚራ ከተማ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በእንግሊዝኛ ምጻሩ ዩኔስኮ በቅርስነት የተመዘገበች ናት። ሩሲያ በበኩሏ ይቺን ከተማ በቦምብ ደብድባለች መባሏ ፍጹም ውሸት ነው በማለት አስተባብላለች። ሶሪያ ውስጥ እንደሚገኘው የሰብአዊ መብት ታዛቢ ቡድን ከሆነ የሩሲያ ጦር ከትናንት ጀምሮ ሶሪያ ውስጥ ባካሄደው አርባ ጥቃቶች ሶሪያ ውስጥ የሚገኙ አስራ ዘጠኝ የአማጺው ቡድን ተፋላሚዎች መገደላቸውን አስታውቋል። ሩሲያ ካለፈው ሮቡ አንስቶ በአማጺውና ሌሎች ሶሪያ ውስጥ የሚገኙ ተፋላሚዎች ላይ የአየር ድብደባ ስትፈጽም ሰንብታለች። በሌላ ዜና የሩሲያ የጦር ጀቶች በቱርክ የአየር ክልል ላይ መብረራቸውን ተከትሎ ቱርክ ከሩሲያ ጋር ያላት መልካም ግንኙነት እንዳይሻገር ፕሬዚደንት ሬቺፕ ጣይብ ኤርዶጋን ዛሬ አስጠነቀቁ። የሩሲያ የጦር አይሮፕላኖች ባለፈው ሳምንት መጨረሻ ወደ ድንበር ከተማዋ ሀታይ ሁለት ጊዜ የቱርክ የአየር ክልል ዘልቀው ገብቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በእንግሊዝኛ መጻሩ ኔቶ የሩሲያ ድርጊት ኃላፊነት የጎደለ ነው ሲል ዛሬ ይወቅሷል። ይህ ዶችቨለ ነው። አድማጮች፣ ርዕሰ ዜናው በድጋሚ ነሆ። ትናንት ሰኞ ስራውን የጀመረው የኢትዮጵያ የህዝብ ተወካዮች ምክር ቤት እንደገና የተመረጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡትን ካቢኔ አጸደቀ። የሶማሊያ ጋዜጠኛና የመብት ተሟጋች ቡድናት ዛሬ የሁለት ጋዜጠኞች መታሰርንና ገለልተኛ የሆነ የቴሌቪዥን ጣቢያ በመንግስት መዘጋትን አወገዙ። ጀርመን ውስጥ በሚገኝ አንድ የስደተኛ መጠለያ ውስጥ ሰኞ ማምሻውን በተከሰተ የእሳት ቃጠሎ አንድ የ29 ዓመት ኤርትራዊ ስደተኛ ሕይወት ማለፉ ተረጋገጠ። በየመን አድን ከተማ ለደረሰውና 15 ሰዎች ለተገደሉበት ጥቃት ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን ኃላፊነት ወሰደ። ቱርክ ከሩሲያ ጋር ያላት መልካም ግንኙነት እንዳይሻገር ፕሬዚደንቷ አስጠነቀቁ። ዜናው አበቃ። በእኔ በኩል መልካም ምሽት።